የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ቁልፍ የማታውቀው የዓለማችን ግዙፍ ከተማ ሰሞኑን በቀን በጠራው ብርሃን በእጅጉ ጭር ብላለች። ያለውበት ቦታ በፊት በጣም ብዙ እንቅስቃሴ የነበረበት ሰፈር ነው። ባህር አጠገብ ስለነበረ በተለይ ደግሞ የበጋ አይነት መልክ ሲዛየሩ ብዙ ሙዚቃ የሚበዛበት ቦታ ነበር የምኖረው። ግን አሁን በኢትዮጵያ አቆጣጠር ከመጋቢት ሰባት ጀምሮ ከቤት አልወጣሁም። ምን ግሮሰሪ ሁሉ ማድረግ ሁሉ እየከበደ ስለመጣ ኮምፒውተር ላይ ታዛለ ለምትፈልገው እነሱ ይዘው ይመጡ እና በር ላይ ይሰጠዋል። ከበር ላይ እጅህን ጓንት አጥልቀን ተቀብለ አጥበ አጽድተ በዛ አይነት ሁኔታ ነው እንግዲህ እስካሁን ድረስ ሶስት ሳምንት ያለን ከቤት ሆኜ የኖረው። ዋናው መሀል ከተማ ውስጥ ነው ኒውዮርክ። መስሪያ ቤቴ ታይምስ ስኩዌር መሀል ላይ ነው ያለው እና እንደምታውቁት ሃያ አራት ሰዓት ብዙ ሰው የሚገኝበት አካባቢ ነው ታይምስ ስኩዌር። አሁን ግን በጣም ጭር ያለ ነው። የምኖርበት አካባቢ ሀርለም ነው ማንሃተን ውስጥ ቤት መስራት ከጀመርኩኝ ሳምንት ይሆነኛል። ያው በጣም የተለየ ጊዜ ላይ ነው። በኮሮና ቫይረስ ወረርሽኝ ክፉኛ የተመታችው የኒውዮርክ ከተማ ነዋሪ ኢትዮጵያውያን ናቸው። እጅግ በገነነ እንቅስቃሴዋ ተለይታ የምትታወቀው የዓለማችን የንግድና የጥበብ መናሐሪያ ከተማና የኒውዮርክ ክፍለ ግዛት ያሉበትን ይዞታ፣ የዕለት ተዕለት ኑሮና የገጠሟቸውን ፈተናዎች መልከት እናደርጋለን። አሁን እኔ በመክረው ለሁሉም እድሜያቸው ጠና ላሉ ሰዎች መቀላቀል የለባቸውም ከሌላ ሰው ጋር ይሄ ነገር እስኪ ያልፍ። ለምሳሌ አሁን እኔ እናቴም አያቴም እዚህ ሀገር ነው የሚኖሩት እነሱ አፓርትመንት ሄጅ አላውቅም። ውጭ ነው ምናደር ሰው ልጆቼም ወደ ሳ ሁለተኛ፣ ከውጭ ወጣቶችና ልጆች ኢንፌክሽን ይዘን ወደ እነሱ እንመጣለን። ስለዚህ ከዛ ሁሉ ግንኙነት መቋረጥ አለበት። የወረርሽኝ ጸባይ ነው፣ ግን እስኪ ያልፍ ድረስ የሚወስዱት ጥንቃቄ ከሁሉ በጣም የበለጠ መሆን አለበት። የሳምባ ህመሞችና የጽኑ ህሙማን ህክምና አዋቂው ዶክተር አሰፋ ጅጃው ናቸው የህዳር በሽታ ልክ የዛሬ 101 ዓመት የ133 ዓመት የዕድሜ ባለጸጋ የሆነችው አዲስ አበባ እና ነዋሪዎቿ በጠና ታመው ነበር ከቤት መውጣት አይቻልም። ንጉሤ አክሊሉ በአዲስ አበባ መስኮት ለምሽቱ ያሰናዳው የሳምንት ወግ መቶ ዓመታት ወደ ኋላ ወደዚያ ሩቅ ዘመን በሐሳብ ይወስደናል። በአጭር ጊዜ ውስጥ ዓለማችንን ከአንዱ ጫፍ ሌላኛው ጫፍ ያዳረሰውና አኗኗራችንን ከመሠረቱ ያናጋው ወረርሽኝ በሰው ልጆች ህልውና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድር የሚችለውን ተጽዕኖ እንመረምር ዘንድ ስለ መጋበዙ የምናወጋበት ቅንብር ደግሞ ሌላው ነው። ከፊታችን የተደቀነው ፈተና ስለ ህይወት ያለንን አስተሳሰብ ወይም ግንዛቤና እይታ ከመሠረቱ ይቀይረው ይሆናል የሚል እምነት ከውስጣችን ማሳደሩ አይቀር ይሆናል በሚል የመረጥነውና አድማጮቻችንን በንቃት ለማሳተፍ የታለመችበት ዙሪያ የሚጀመር አዲስ ወግ ጊዜያችን ከፈቀደ ዛሬ አንድ እንላለን። ጤና ስጥልኝ ክቡራትና ክቡራን የራዲዮ መጽሄት ታዳሚዎች፣ ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ትርኛ አቀናባሪ ንጉሱ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መስኬት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ከቤት ነው እየሰራሁ ያለሁት ከዋሽንግተን ዲሲ ኢትዮጵያ ውስጥ በኮቪድ-19 ምክንያት ዛሬ አንድ ሰው መሞቱን ያሳወቁት የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ሰው የኮሮና ቫይረስን መተላለፍ ለማቆም የሚያስችሉ ጥንቃቄዎችን ሁሉ ማድረጉን እንዲቀጥል በድጋሚ አሳስበዋል። በአንድ ቦታ ላይ መሰብሰብን ማስወገድ፣ እጅን አዘውትሮ መታጠብ፣ በአካል ንክኪ የሚደረግ ሰላምታን መተው፣ ቢያንስ በአንድ ሜትር ያህል መራራቅን መጠበቅ የኮሮና ቫይረስን መተላለፍ ለመግታት እንደሚያስችል በጤና ሚኒስትሯ ዶክተር ሊያ ታደሰ ፊርማ ዛሬ የወጣው መግለጫ በድጋሚ መክሯል። በኮቪድ-19 ምክንያት ታመው ዛሬ አዲስ አበባ ውስጥ ያረፉት የ60 ዓመት ሴት እንደነበሩ መግለጫው አክሎ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ እና የጤና ሚኒስትሯ በደረሰው ሞት የተሰማቸውን ሐዘን ገልጸዋል። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ዛሬ ባስተላለፉት የዕለተ ሆሳዕና መልእክታቸው ወጣቶች እውነተኛ ጀግኖችን ተመልከቱ ብለዋል። እውነተኛ ጀግኖች ሌሎችን ለማገልገል ራሳቸውን አሳልፈው የሚሰጡ ናቸው ብለዋል። አቡነ ፍራንሲስ ወትሮ ሙሉ ቅዳሴ ከምዕመኑ ጋር ከሚቆምበት ዛሬ ባዶ ከዋለው ቅዱስ ጴጥሮስ ደብር ለዓለም ባሰሙት የዕለተ ሰንበት አገልግሎታቸው በምዕራባውያን የክርስትና ምዕመናን ዘንድ ትንሣኤ የዛሬ ሳምንት ይሆናል። ዛሬ ያለንበት የበረታ ሐዘን ሁኔታ፣ ብለዋል አቡነ ፍራንሲስ፣ ግዙፍ ለሆኑ ጉዳዮቻችን ትኩረት እንድንሰጥ አናሳ በሆነው ሁሉ እንዳንጠመድ የሚጣራ ነው። አማንያን እጅግ በበረታ ችግር ውስጥ ላሉ ሁሉ አለኝታ ለመሆን ልቦናቸውን እንዲያቀኑ ሌሎችን እንዲደግፉም ጥሪ አሰምተዋል አቡነ። በሌላ በኩል ከዓለም የኮሮና ቫይረስ ተጋላጭ አንድ ነጥብ ሁለት ሚሊዮን ሰው ሩብ ያህሉ ያለው ዩናይትድ ስቴትስ ውስጥ መሆኑ ተገለጸ። በወረርሽኙ እጅግ የተጠቃችው ኒውዮርክ ውስጥ ብቻ እስካሁን ሦስት ሺህ አምስት መቶ ሰው መሞቱን ከጆንስ ሆፕኪንስ ዩኒቨርሲቲ ዛሬ የወጣው መረጃ ይጠቁማል። ሁኔታው ግን ለኒውዮርክ ግዛት ብቻ ሳይሆን ለመላ ዩናይትድ ስቴትስም እየተባባሰና የከፋ እየሆነም እንደሚሄድ የጤና ባለሙያዎች እየተናገሩ ነው። ኒውዮርክ በመጪዎቹ ሰባት ቀናት ውስጥ እጅግ ወደ ተባባሰው የጤና ቀውስ ጣሪያ እንደምትደርስ አገረ ገዣዋ አንድሩ ኩዎሞ ተናግረዋል። የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ደግሞ መጪዎቹ ሁለት ሳምንታት ለአሜሪካ እጅግ የከበዱ እንደሚሆኑ ከትናንት በስቲያ ምሽት ላይ መግለጫ ሲሰጡ ተናግረዋል። ብዙ ሞት ይኖራል ብለዋል ፕሬዚደንቱ። እስከ ዛሬ በኮቪድ-19 ምክንያት በዓለም ዙሪያ የሞተው ሰው ቁጥር ከ65 ሺህ አልፏል። በኮቪድ-19 ሟች ቁጥር በዓለም ሰንጠረዥ መጀመሪያዋ የሆነችው ጣሊያን 11 ሺህ የሕክምና ሰራተኞች ለኮሮና ቫይረስ ተጋልጠው 73 ሐኪሞች በኮቪድ-19 እንደሞቱባት አስታውቃለች። እንግሊዝ ባለፈው ሌሊት ብቻ 708 ሰው ሞቶባት አጠቃላዩን የኮቪድ-19 ሞት ቁጥር ወደ 4300 ሰው አድርሶታል። ፈረንሳይ ውስጥ 90 ሺህ በኮሮና ቫይረስ ተይዟል። 7500 ሰው በኮቪድ-19 ሞቷል። ሱዳን ውስጥ አስር ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡንና ሁለቱ በኮቪድ-19 መሞታቸውን የዓለም የጤና ድርጅት አስታውቋል። 1070 ሰው ለኮሮና ቫይረስ መጋለጡ በተረጋገጠባት የሰሜን አፍሪካዊቱ ግብጽ አስራ ሰባቱ የጤና ሰራተኞች መሆናቸው ተገልጿል። 214 ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠባት የምዕራብ አፍሪካዊቱ ሀገር ጋና ዋና ከተማ አክራ ነዋሪዎች በየቤታቸው ተሰብስበው እንዲቀመጡ ተነግሯቸዋል። መንግስቱ በየመንገዱ ያለውን ቆሻሻ እያጸዳ ነው። ቻይና ዛሬ 30 አዲስ ተጋላጮችን የመዘገበች ሲሆን 25ቱ ከውጭ የገቡ ናቸው ብላለች። ቻይና በኮቪድ-19 ከሦስት ሺህ ሦስት መቶ በላይ ቁጥር ያለው ሰው ሞቶባታል። የአውስትራሊያ መንግሥት ተመራማሪዎች ሁለት የኮሮና ቫይረስ ክትባቶችን በእንስሳት ላይ መሞከር ጀመሩ። ይሁን እንጂ ምርምሩና ሙከራው ቢሳኩ እንኳ የገፍ ምርት ምናልባት እስከ መጪው የአውሮፓ ዓመት ላይጀመር እንደሚችል ባለሙያዎቹ እያሳሰቡ ናቸው። የክትባቶቹ ሙከራ በእንስሳት ላይ እንዲጀመር ፈቃድ የሰጠው የዓለም የጤና ድርጅት ነው። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የአፍሪካ እዝ ሶማሊያ ውስጥ ባካሄደው ድብደባ አምስት የአልሻባብ ታጣቂዎችን መግደሉን አስታውቋል። የአፍሪካ እዝ ከሶማሊያ መንግሥት ጋር አቀናጅቼ ፈጽሜዋለሁ ያለውን የከትናንት በስቲያ አርብ ድብደባ ያካሄደው ቡሽ መዲና በሚባል አካባቢ መሆኑን ትናንት ባወጣው መግለጫ አስታውቋል። በድብደባው በሲቪሎች ላይ ጉዳት አለመድረሱን እስካሁን የወጡት መረጃዎች እየገለጹ ናቸው። ሶማሊያ በኮሮና ቫይረስ ስጋት በሁከት በመፈናቀልና በረሃብ ዙሪያውን ተይዛ እጅግ አሳሳቢ በሆነ ስጋት ውስጥ ያለች ሀገር ነች ሲል ዓለም አቀፉ የቀይ መስቀል ኮሚቴ ትናንት አሳስበዋል። ቡርኪና ፋሶ ውስጥ የተቀሰቀሰው ሁከት ከሀገራቸው ችግሮች ተሳደው እዚያ የነበሩ ስደተኞችን እንደገና ማፈናቀሉና ወደ ነበሩበት ሁከት እንዲመለሱ እያስገደዳቸው መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። የቡርኪና ፋሶ ሁከት 838 ሺህ ሰዎችን ማፈናቀሉንና 25 ሺህ የማሌ ስደተኞች በሁለቱ ሀገሮች ወሰኖች ላይ ባሉ ሰፈሮች ውስጥ ተጠልለው መቆየታቸውን ዩኤንኤችሲአር አመልክቷል። ስደተኞቹ ባሉበት ሁኔታ ከሁለ ሁለት ጭራቆች ለዘብ ያለውን እየመረጡ እንዲፈልሱ ተገደዋል ብለዋል የዩኤንኤችሲአር ቃል አቀባይ ባባር ባሎች ዛሬ ለቪኦኤ በሰጡት ቃል። ኮቪድ-19ን በተረጋጋ መንፈስና በትኩረት መመከት እንዲቻል በዓለም ውስጥ ያሉ ተኩሶች ሁሉ እንዲቆሙ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በቅርቡ ጥሪ አድርገው ነበር። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ራዲዮ መጽሔት ወደ አሉላ ልመልሳችሁ። በእኔ በኩል ሰላም ጤና ይስጥልኝ። እሁድ መጋቢት 27 2012 ዓ.ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። አንተ ለወገኔ በኢትዮጵያ በሀገራችን ለምትኖረው ይህ ድረስ ለአንተ ከዘመዱ፣ ከወዳጁ፣ ካደገበት፣ ከሰፈሩ፣ ከአርባሪቱ ላልተለየው ይህ ድረስ ለአንተ ግጥም ሳይመሽብኝ፣ ሳይመሽብህ ቀን ሳይጨልም ወገኔ ተመተ እናት ሞት በማይታይ ጠላት የጀግና ደንቡ ነው። አዲ ባለህበት ቤት ስትቀመጥ ተሸነፍኩ አትበል። ልብ በሎዳጄ ጠላትን መክቶ ጠላትን ለመጣል ትናንት ሆነ ዛሬም ጀግና እኮ ያደፍታል። በእርግጥ ይገባኛል። ውሃ በሌለበት ሁል ጊዜ ታጠብ ሲሉክ አሹፋሃል። በሁለት ሜትር ቤትህ ተዛዝለህ እየኖርክ ሁለት ሜትር ራቅ ሲሉህ ተገርመሃል። ዛሬ የሸቀርከው ለዛሬ ሳይበቃህ ለብዙ ቀን ሸምት ሲሉህ ታዝበሃል። ይሄ ሁሉ ችግር ሲፈራረቅብህ ያልተንበረከከው ጠንካራው መንፈስህ አሁንም ዘቁሞ ላንተ ይታገላል። ኮሮናን ድል መጥቶ አንተን ያሻግራል። በእርግጥ ይገባኛል። መራቅ መውደድ ሆኖ መቅረብ መጥላት ሆኖ የነበረው ቀርቶ ያልነበረው ሆኖ ነገር ሲቀያየር ወራጅ ከልጆቹ በርቀት ይገናኝ መሳሳሙ ይቅር የሚለውን ምክር አቅቶች ለመማር ይሄ ነው ወይ ኑሮ፣ ይሄ ነው ወይ መኖር ብለሽ መጠየቅሽ፣ ጠፍቶሽ እኮ አይደለም አስቸግሮሽ እንጂ ከውስጥ የሚጮኸው የልብሽ ስሜቱ አስጨንቆሽ እንጂ ከሰው ከሰው ርቆ ሰው ቤቱን መዝጋቱ ግና፣ በዚህ ጊዜ ግና፣ በዚህ ሰዓት ከስሜት በላይ ነው ኮሮናን ለመርታት። ጎላ ጁንያቱን መቼ ያጋልጣል ድሮም ሆነ ዛሬ ወጣት ዘብ ይቆማል ስለዚህ ወጣቱ ሞክረ የቻልከውን ኮሮናን አትርዳ አቁም ማራባቱን በዚህ ሰዓት በሚል ርዕስ የሎስ አንጀለሱ ገጣሚ ሽመልስ አማረ ሰሞንኛውን የዓለም ፈተና አስመልክቶ ከጻፋትና በገዛ ድምፁም ካነበባት ዘለግ ያለች ግጥም ለራዲዮ መጽሔት እንድትስማማ ቀንጨባ አድርገን ለቅምሻ ባሰማናቸው የሳምንታዋ ምርጥ ግጥም ሊስታችንን ጀምረናል። ሽመልስን ለምርጥ ግጥሙ እናመሰግናለን። አድማጮች አሁን የመክፈቻዋን ስልት እናስከትል። I I you, I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll tell you. I'll I be Come You Sac, a you is <laughs> a በአያቶቻችን ወግ እጅን ሳትነኪ ሰላምታዬን እንኪ አንዳችን ለአንዳችን ይመክት ክንዳችን እጅንን የተሰኘው ወቅቱ መነጋገሪያና የጉዳያችንም ትኩረት የሆነው ኮሮናን አስመልክቶ ለግንዛቤ የተዜመ በቅርቡ የወጣ ዜማ ነው። የሀሳቡን ጥንሳሾች የዜማና ግጥም ደራሲ ሲሆን አለማየሁ ደምቀንና እውቁን አቀናባሪ አበጋሽ ይወታል ድምፃውያኑን ሚሚ ሙሉቀንና ትንሣኤ ጎበናን እናመሰግናለን። አድማጮች አሁን በዚሁ ወደ ቀዳሚው ዝግጅታችን እናልፋለን። ጉዞአችንም አካላዊው ጉዞም ሆነ እንቅስቃሴ በተገደበበት ባይሆን በሀሳብ ከአዲስ አበባ ወደ ኒውዮርክ እናቅና ሜትሮ እንቅልፍ ወደማታውቀውና እጅግ በገነነ እንቅስቃሴዋ ተለይታ ወደምትታወቀው የዓለማችን የንግድና የጥበብ መናኸሪያ በሰም ብቻውን ግን በመዓልቱ በጠራው ብርሃን ጭምር ጭር ወዳለችው የኒውዮርክ ከተማ ኑሯቸውን ከዚያ ያደረጉ ሁለት ኢትዮጵያውያን እንግዶች ጋር አብረን እናመሻለን። በወረርሽኙ በብርቱ የተጎዱትን የከተማይቱንም የግዛቷንም ይዞታ የአገሬውንም የዕለት ተዕለት ኑሮና የገጠሟቸውን ፈተናዎች ያጫውቱናል። አመሰግናለሁ። እሺ መልስ ቦንሳ እባላለሁ። በኒውዮርክ የስቶኒ ብሩክ ዩኒቨርሲቲ የዘመናዊ የአፍሪካ ታሪክና ፖለቲካ አስተምራለሁ። ጤና ይስጥልኝ። ሌላ አመሰግናለሁ። ሀዴ ጠጋ አባላለሁ። እኔም በኒውዮርክ ከማ የምኖረው የምሰራውም ጤና አገልግሎት ሙያ ውስጥ ነው ያለውት። ከዚህ በፊት ለኒውዮርክ ሲቲ ሄልት ዲፓርትመንት በኤፒዲሚዮሎጂስትነት ስራ መጠለይ አገግያለሁ። መልካም አመሰግናለሁ። እንግዶች የሁለታችሁንም ሁለተኛዋ እንግዳይ እርሶም አንድ ሁለት አስጠንቅቃችሁ አሁን የምንነጋገረው ሐሙስ ወደ ዓርብ አጥቢያ ከጥቂት ቀናት በፊት ነው። በፍጥነት ተለዋዋች ሁኔታ ውስጥ ነው ያለ ነው። ጊዜውን ማስተዋወቅ የሚፈልገው አንዳንድ ቁጥሮችን የሚመለከቱ ነገሮች ሲያነሳ በሚሰራጭበት ሰዓት የሚለወጡ ነው። ደማቅ ና ከየትኛውም ዓለም አካባቢ የሚመጣ ሰዎች ታዩባት የምትጎበኝ ከተማችሁ ከወትሮ በተለየ ሁኔታ ውስጥ ነው ያለችው። በሰው ብዛቷና በእንቅስቃሴዋ ተለይታ በዓለም ላይ የምትታወቅ ከተማ ዛሬ ደብዘዝ ብላለች። እንቅስቃሴ ቀንሷል። በርቀት ከዋሽንግተን ዲሲ ሆኜ በቴሌቪዥን እንደምመለከተው በኮሮና ቫይረስ ወረርሽኝ ሳቢያ ብዙዎች እየተጎዱ ያሉበት በመሆኑ አሁን በምንነጋገርበት ሰዓት ዘጠና ሁለት ሺ አራት መቶ ሰባ ሁለት ሰዎች ለቫይረሱ መጋለጣቸው ተረጋግጠዋል። ሁለት ሺ ሶስት መቶ ሰባ ሶስት ሰዎች ሕይወታቸውን አጥተዋል። አራት መቶ አስራ አንድ ሰዎች ከህመሙ እያገገሙ መሆኑ ተዘግበዋል። ቀደም ብዬ እንደጠቆምኩት ይሄ ቁጥር በፍጥነት ይለዋወጣል። እስኪ ካላችሁበት ሁኔታ እንጀምር። የከተማችሁን ሁኔታ ዛሬ ያላችሁበትን። ዶክተር ሽመልስ ያለህበት ሰፈር ያለህበት አካባቢ የት ነው? ምን ይመስላል? ከወትሮው አካባቢ ምን ያህል ተለውጠዋል? እኔ አሁን ያለሁበት ቦታ ፖርት ጀፈርሰን ይባላል። ፖርት ጀፈርሰን እንግዲህ ከትምህርት ቤቴ ስቶኒ ብሮክ የሚባል ቦታ አንድ አስር ደቂቃ ያህል ነው በመኪና። በፊት በጣም ብዙ እንቅስቃሴ የነበረበት ሰፈር ነው ባህር አጠገብ ስለነበረ በተለይ ደግሞ ከጎረቤት ለግዛት በከነቲኬት የሚመጣው ህዝብ ብዙ ነው፣ ብዙ እንቅስቃሴ አለ። በተለይ ደግሞ የበጋ አይነት መልክ ሲዛየሩ ብዙ ሙዚቃ ምናምን የሚበዛበት ቦታ ነበር። ግን አሁን በኢትዮጵያ አቆጣጠር ከመጋቢት ሰባት ጀምሮ በፈረንጆቹ ማርች 16 እዚያን ጊዜ ጀምሮ ከቤት አልወጣሁም እኔ መጋቢት ሰባት እስካሁን ድረስ ኦልሞስት ወደ ሶስት ሳምንት ሊሆን ነው እና መውጣት አልቻልኩም። ግሮሰሪ ሁሉ ማድረግ ሁሉ እየከበደ ስለመጣ ወጥቼ ማድረግ ስላልቻልኩኝ ደሊቨሪ የሚያመጡ አሉ አይደለም። ገዝቶ የፈለጋችሁን ቤታችሁ የሚያቀብሉ በኮምፒውተር ላይ ታዛን ለምትፈልገው እነሱ ይዘው ይመጡና በር ላይ ይሰጠዋል። ከበር ላይ እጅህን ጓንት አጥልቀና ያው የምትቀበለው ወደ ውስጥ የምታስገባው ተቀብለ አጥበ አጽድተ በዛ አይነት ሁኔታ ነው እንግዲህ እስካሁን ድረስ ሶስት ሳምንት ያለን ከቤት ሆኜ ለየት ያለውን ሁኔታ ገፋ አድርገን እንመለከታለን አይደል አንቺም ያለሽበትን ሁኔታ እስኪ አጫዎችን። መሀል ከተማ የከተማዋን ብርት ውስጥ ነው የምትኖሪ። ያለሽበትን አካባቢ ወትሮ ምን እንደሚታይ እና ዛሬ በመስኮትሽ ወጣ ብለሽ ብታይ ወይም ከቤትሽ ወጣ ብለሽ ደረጃዎች ወርደሽ ብትመለከች ምን እንደምታይ የዛሬ አጋጣሚዎችን ጨምረሽ አጫዎችን እስኪ። ልክ መሀል ከተማ ውስጥ ነው ኒውዮርክ። መስሪያ ቤቴ ታይም ስኩር ውስጥ ነው ያለው፣ ታይም ስኩር መሀል ላይ ነው ያለው እና እንደምታውቁት በጣም ብዙ ሰው ያለበት አራት ሰዓት ብዙ ሰው የሚገኝበት አካባቢ ነው። ታይም ስኩዌር ግን በጣም ጭር ያለ ነው። እቤት መስራት ከጀመርኩኝ ሶስት ሳምንት ይሆነኛል። የምኖርበት አካባቢ ርላ ማንሃተን ውስጥ ብዙ ጊዜ ውጭ ሙዚቃ አለ፣ ልጆች ይጫወታሉ። ግን አሁን ባለፈው ሁለት ሶስት ሳምንት ውስጥ እንደዚህ አይነት ነገር የለም። በጣም በጣም ጭር ያለ ነው። እንደዚህ አይነት ሁኔታ ላይ ነው ያለ ነው የሚያስፈልገኝ ገ እወጣለሁ ወይም ያው እየተጠነቀቅኩ ማለት ነው። የባቡር አገልግሎት አለ፣ የባስ አገልግሎት አለ። ግን ባቡርም ላይ ብዙ ሰው የለም። በጣም የሚያስገርመው እንዲያውም የሚያስደነግጠው እሱ ነው። ኒውዮርክ ውስጥ ባስም ባቡርም ሰብወይም ሁልጊዜ ብዙ ሰው አለ። ግን አሁን በቀደም አሁን ለምሳሌ ከትናንት ወዲያ ማታ ወጥቼ እኔ የነበርኩበት ባቡር ውስጥ ሶስት ሰዎች ብቻ ነበር እና እንደዛ ታይቱ አይታወቅም። ኒውዮርክ ውስጥ ታይቱ አይታወቅም። በጣም የተለየ የተለየ ጊዜ ላይ ነው ያለ ነው። እኔም አሁን ብዙ ጊዜ ከተማ የሆነ መርካቶ ነው የምለው በጣም ብዙ ህዝብ ስላለ ብዙ እንቅስቃሴ ስለሚደረግበት የህዝብ ትርምስ ያለበት አካባቢ ነው። በተለይ ደግሞ ከተለያየ የዓለም ክፍል የሚመጡ ሰዎች የሚገናኙበት ቦታ ነው እና ኒውዮርክ ከአሜሪካዊ ከተማ ልቅ የዓለም ከተማ አድርጌ ነው ማለት። አሁን ያን የሚያህል ከተማ ብዙ ሰው የሚመላለስበት እንደዚህ ጭር ብሎ ስናዩ ያልተለመደ ነገር ነው። የኒውዮርክን ብቻ አለ እንጂ ያው በመላው ዓለም ላይ በተለያየ አካባቢ ስንመለከት ባለፈው የሎስ አንጀለስን ከተማ በአየር የተቀረጸ ቪዲዮ እያየሁ ነበር እና እዛም ኖሬ ነበር። ምንም በቃ ጸጥ ብሏል። ሰውም የሚመላለስ አይመስልም። እንግዲህ ቫይረሱ ይህንን የመሰለ ለውጥ እያመጣ ነው እንግዲህ በጣም ከፍ ያለ ተጽዕኖ ማሳደሩን መረዳት ይቻላል። ዋሽንግተን ዲሲም እኔ በምኖርበት አካባቢ በምሰራበትም አካባቢ ያለው ተመሳሳይ ነው። ከፍ ያለ ለውጥ ይታያል። አንዳንድ ነገሮችን ገፋ አድርገን እንመልከት። ታላቋ የዓለም ከተማ ናት፣ ከተማችሁ ኒውዮርክ። በጣም በአስደንጋጭ ሁኔታ ከተመቱት ወደ መቶ ሺህ እየተጠጋ ነው። በዩናይት ስቴትስ ያለው ወደ ሁለት መቶ ሀምሳ ሺህ እየተጠጋ ነው። ዛሬ ሐሙስ ላይ ሆነን ስንመለከት ቀደም ብዬ እንዳልኩት ቁጥሩ በፈጣን ሂደት ውስጥ ይለዋወጣል እና ትክክለኛው ቁጥር ላይሆን ይችላል፣ አየር ላይ በሚውልበት ጊዜ። ነገር ግን እንዲህ ክፉኛ ለመጠቃቷ ዶክተር ሽመልስ አንተ ከታጠናዊ የከተማ አሰፋፈር የአኗኗር ዘይቤንም ይመለከታልና፣ ምንድን ነው እንደው በግልጽ ከሚታየው ባሻገር በግልጽ የሚታየውንም ሁላችንም ላናውቅ እንችላለን። ምንድን ነው ኒውዮርክን ትይቶ እንደዚህ የዚህ ቫይረስ ክፉኛ ተጎጂ ያደረጋል? ከሱ ብንጀምር እንግዲህ በደንብ በእርግጠኝነት ለመናገር የሚያስችል ጥናት መካሄድ አለበትና ጥናት ላይ የተመሰረተ ድፍረት ይዤ አይደለም የምናገረው፣ ግን ይሆናሉ ተብለው የሚነገሩትን በተለያየ ጽሑፎች ላይ የወጡትን ስራዎች አይቼ ነበር። አንደኛው ይሄ በሽታ በብዛት እየተሰራጨ ብዙ ሰዎችን እያጠቃ ያለው ከተሞች ላይ ነው። ትልልቅ ከተሞች ናቸው በብዛት እየተጎዱ ያሉት፣ እና የኒውዮርክ ከተማ አኗኗር፣ የከተማው የህዝብ አሰፋፈር ለእንደዚህ አይነት የቫይረስ ወረርሽኝ ለመስፋፋት ከፍተኛ የሆነ እድል ይሰጣል። ለምሳሌ ቅድም አደም ስትናገር የነበረው የሰብዌይ የምድር ባቡር በኒውዮርክ ከተማ በሚሊዮን የሚቆጠር ህዝብን የሚያመላልስ የትራንስፖርት መንገድ ነው እና እዛ ውስጥ በዚህ በሽታ የተያዘ ግን ምን ምልክት የማያሳዩ ብዙ ሰዎች አሉ። እና እዛ ባቡር ውስጥ ቢገባ በዛ ባቡር ውስጥ እንግዲህ የገባበት ቦታ ላይ ለቀያን የሚችለውን ሰው ቁጥር ማየት እንችላለን። እና ልክ እንደ አዲስ አበባ ከተማ የምናየው የከተማ ባስ አይደለም። እንደዛ ተፋፍኖ ነው የሚሄደው። ወንበር ይዞ መሄደም አንዳንዴ የማይቻልበት ጊዜ አለ። እና እዛ ጥቅጥቅ ባለ የትራንስፖርት ስርዓት ውስጥ አንድ በዚህ በሽታ የተሰው ከገባ በሽታውን ሊያስፋፋ የሚችልበት እድል ሰፊ ነው። ሁለተኛ ደግሞ የከተማው የቤቶች አሰራር አለ። ጥቅጥቅ ያለ ከተማ ነው። ብዙ ህዝብ በአንድ ጊዜ አጭቆ የሚኖር ከተማ ነው። ስምንት ዘጠኝ ሚሊዮን የሚሆን ህዝብ ነው በዚህ በኒውዮርክ ከተማ ውስጥ የሚኖረው። እና በዛ አይነት ያሰፋፈር ሁኔታ በአንድ ቤት ውስጥ ደግሞ ብዙ ሰዎች በሚኖሩበት ሁኔታ ላይ አንድ በበሽታ የተያዘ ግን ምልክት ማያሳይ ሰው ሳይታወቅ ለቤተሰቡ፣ ለጓደኞቹ፣ ለሚያገኛቸው ሰዎች ለማስተላለፍ ያለው እድል ሰፊ ነው። ስለዚህ የከተማ ባህሪ፣ የኒውዮርክ ከተማ ባህሪ፣ የትራንስፖርቱ ሲስተም በሽታውን በስፋት ለማስፋፋት የሚያስችለውን እድል ይፈጥርለታል። ይህ እንግዲህ በተለያዩ ከተሞችም የሚታይ ነገር ነው። በሽታ የጀመረበት ውሃ ነው የሚባለው የቻይና ከተማ ከተማ በአንድ ጊዜ እንደዚህ ሲያጥለቀልቅ የነበረው የከተማው በአንድ ቦታ ላይ ተሰብስቦ የሚኖረው ህዝብ ድል ስለፈጠረለት ነው። ስለዚህ ከተሜነት ብዙ ጊዜ ከዚህ ከዓለም አቀፍ የሆነ የቫይረስ ሆሮች እና የተቆራኘ ታሪክ አላቸው። የአሁኑን ጊዜ አለ እንጂ ከዚህ በፊትም በነበሩት እኛ ሀገር ለምሳሌ የሕዳር በሽታ የምንለው በስፓኒሽ ፍሉ የሚሉት በ1918 በፈረንጅ የዛሬ መቶ ሁለት ዓመተ ምህረት ብንመለከት ከዛ በፊት የነበሩትን ወረርሽኞችን ስናይ በአብዛኛው ጉዳት ሲያደርሱ የነበረው ከተማዎች ላይ ነው። ዋናው ምክንያቱም የህዝብ አሰፋፈር ሰብሰብ ብሎ ህዝብ ስለሚገኝበት ነው። መልካም፣ ይሄ ምናልባት ብዙዎችን የሚያግባባ ይመስላል። እንዳልከው ሁኔታው ካለፈ በኋላ ጊዜ ተወስዶ የሚደረጉ ጥናቶች ሁነኛ ምክንያቶችን ሊያወጡ ይችላሉ። ግን በተጨባጭ አሁን ከሚታዩት ነገሮች ጋር ማዛመድ ይቻላል። አዴይ በህዝብ ጤና አጠባበቅ ስራ ተሰማርተሽ ለረጅም ጊዜ ሰርተሻል። በተለይ በኒውዮርክ ከተማ አስተዳደር ውስጥ የተለያዩ ተላላፊ በሽታዎች በየጊዜው ሲነሱ፣ ቀደም ሲል ኤችአይቪ ኤድስ ነበር በጣም ኒውዮርክን ከጎዳ የህመም አይነቶች የሚታወቀው። በወረርሽኝ ደረጃ ከሚታወቅ ውስጥ የቅርብ ጊዜያት ትውስታዎች ምን ይታይሻል? ካለሽባቸዋል ነገርም ካለ ከአኗኗሩ ጋር ቀደም ብሎ ዶክተር ሽመልስ እንዳነሳቸው እስኪያጫዎች ነው። አዎ አሁን ዶክተር ሽመልስ እንዳለው አንድ የሰው ብዛት አለ፣ ሌላ የቤቷ አሰራር አለ። ሌላው ደግሞ አሉላ ቅድም እንደጠቀስከው ኒውዮርክ ውስጥ ከተለያዩ ሀገሮች የመጡ ሰዎች አሉ፣ እዚህ የሚኖሩ እና ወደ ተለያዩ ሀገሮች የሚመላለሱ ሀገሮች የመምጣትና የመውጣት እንቅስቃሴ አለ። እሱም በሽታ እንዲተላለፍ ያደርጋል። ይህንን ይናገራል ቅድም እንዳልከው በዛሬ ጊዜ ከሁለት መቶ ሀያ ሺህ በላይ የኮቪድ በሽተኞች አሉ አሜሪካ ውስጥ። ከዛ ውስጥ ግማሽ የሚሆነው ኒውዮርክ ስቴት ውስጥ ነው። ኒውዮርክ ሲቲ እኛ ከተማ ደግሞ ከግማሽ በላይ የኮቪድ በሽተኞች አሉ። እንግዲህ ከሁለት ሳምንት በፊት ከሁለት ሳምንት ግማሽ በፊት አምስት ሺህ ነበር ያለው። ስለዚህ እንዴት እየተፋጠነ እየተላለፈ እንዳለ ያሳያል ይሄ። ሌላ ደግሞ ቅድም እንዳልኩት አሁን በኤፒዲሚሎጂስትነት አለ የምሰራው ግን በዛ መልኩ ሳየው የሚያሳስበኝ ነገር እና ብዙ ያልሰማሁት ነገር እንግዲህ ብዙ ጊዜ እስካሁን የሰማ ነው ይሄ በሽታ የሚያጠቃው ከስልሳ አምስት በላይ ያሉ ብዙ አይነት ችግር እያለባቸው ያሉ የሚሞቱትንም ስናይ በአብዛኛው ከጣሊያንም ሀገር ከቻይና የሚመጣው ዴታ እሱን ነው የሚያሳየው ግን እኔን የሚያሳስበኝ ነገር አሁን በከተማ ሁሉ ስናየው አንዳንድ ኔበርሁዶች አሉ። በአካባቢዎች ልክ ነው። አሁን እኔ የምኖርበት አካባቢ ለምሳሌ ብዙ ህጻናቶች የአስም በሽታ ያለባቸው አካባቢ ነው። ብሩክሊን የሚባለው ከተማ ወይ ብሮንክስ የሚባልም እንደዚህ ብዙ አይነት ሞርቢዲቲ ሞርታሊቲ የመታመምለን ሞትድላለ። ምንድን ነው ምክንያቱ? ምክንያቱ የተለያዩ አይነት አንደኛው እንግዲህ ፖቨርቲ ነው ድህነት ነው። እና ኒውዮርክ ሲቲ ሄልፍ ዲፓርትመንት በምሰራበት ጊዜ ተወሰኑ አካባቢዎች የስኳር በሽታ ብዙ ያለበት ኤች አይ ቪ ኤድስ ብዙ ያለበት አለ። ይህንን መጠቀስ የፈለኩት ኢቭን በከተማ ደረጃ እንኳን በየአካባቢው የበሽታ ኤክስፒሪየንስ የተለያየ ሊሆን ይችላል። እዚህ ሀገር፣ አስም ያለባቸው ልጆች ለምሳሌ የሳምባ ችግር ያለባቸው ነው ማለት ነው ኦልሬዲ እና ኮቪድ ቢይዛቸው ምን እንደሚሆኑ አናውቅም። ስለዚህ በሌላው ሀገር ኤክስፒሪየንስ እዚህም ሀገር እንደዛ ይሆናል ብለን መወሰን ሊያስቸግር ይችላል። ምናልባት ግልጽ ለማድረግ የነገርሽን ያለሽው ከዚህ ቀደም በተደረጉ የተወሰኑ ጥናቶች በወጣቶች ላይ አይበረታም የሚል ሀሳብ ነበረ። አንዳንድ ቦታዎች ላይ እሱም የተለወጠበት አለ። እድሜያቸው ከፍ ያለ ሌሎች ህመም ሁኔታዎች ያላቸው የበለጠ ተጠቂ ይሆናሉ፣ ተጋላጭ ይሆናሉ፣ ከፋ ጉዳት የሚደርስባቸዋል የሚለውን ያልጠየቅነው ጥያቄ አለ። መሀል ከተማ የሚኖሩ ታዳጊ ወጣቶች ቀድሞኑ ለሳምባ ህመም የተጋለጡ እና አሁን የበለጠ ለጉዳት መዳረጋቸው የታየ አይመስለኝም እያልሽ ነው። ትክክል ነው። ትክክል ነው። እስኪ ንገሪኝ፣ የሳምባ ህመሞች እንደ አትም የሚበዛበት ምን ይሆን መንስኤው? ልክ ነው። አሁን እኔ የምኖርበት አካባቢ ብዙ የአካባቢ ብክለት ያለበት አካባቢ ነው እና በዛም ምክንያት ህጻናቶች ያው የሳምባ በሽታ ተጠቂዎች ናቸው። ስለዚህ ለዛም ነው። ግሩም እስኪ በሰው በሚታየው ምናልባትም በቁጥርና በሀዝ በርቀት ደግሞ በቴሌቪዥን ከሚታየው በዚህ ሰዓት፣ ፕሮግራማችን የሚከታተሉ አድማጮች በቅርበት እንዲያዩት በኢትዮጵያም የከፋ አደጋ እንዳያስነሳ ይፈራል። በእርግጥ ቁጥሩ አሁን ትንሽ ነው። ሁሉም ጋር ሲጀምር ቅድም አደ እንደገለችው። በጣም ጥቂት ቁጥር መጀመሪያ ይታይና በፍጥነት እጅግ የከፋ ደረጃ ሲደርስ እናያለን። በመቶዎች ሲቆጠር ከነበረው ነው፣ አሁን ወደ መቶ ሺህ እየተጠጋው ከዛ አንጻር አድማጮች በቅርበት እንዲከታተሉ አሳሳቢነቱንም ሊደረጉ ከሚችሉ እርምጃዎች እና ጥንቃቄዎች ጋር ማዛመድ እንዲችሉ በሰው ላይ የደረሰውን ጉዳት እስኪ የምታውቁት ካለ ከቁጥር ከሐዝ ውጭ ለዚህ ሕመም የተጋለጡ ሰዎች የምታውቋቸው ከኢትዮጵያን ማህበረሰብ የሚሆኑ ከዛ ውጭ ከስራ ጓደኞቻቸው፣ ከቤተሰቦቻቸው ርቀት ምናልባትም በሰዎቹ ጤንነትና ትክለንነት አይጋለጡም የተባሉ ሰዎችን ታዋቂ ሰዎችን ሲጋለጡ አይተናልና፣ እስኪ ኒውዮርክን እንዲህ የአተራመሰውን ቫይረስ ጉዳት በቅርበት ለመመልከት እንሞክር። እንደ ኒውዮርክ ነዋሪዎች አንዳንድ ሀሳቦችን አጋሩ አጋሩን። ዶክተር ሽመልስ ከአንተን ጀምርና ወደ አደይ እንመለሳለን። እሺ ቅድም በተነሳው ሀሳብ ላይ አደይ በሰጠችው አስተያየት ላይ ሁለት ቁልፍ የሆኑ ነገሮች ተነስተው ነበረ። አንደኛው የዚህ በሽታው ኒውዮርክ ከተማ እንግዲህ ከሌላው ዓለም ሁሉ ብዙ ሰው የሚመጣበት ከተማ ነው ብለን ነበር እና አንድ ትልቁ ቁም ነገር ምንድን ነው? በዚህ ዓለማችን ምን ያህል እንደተገናኘች ይሄ ግሎባላይዜሽን ዓለም አቀፋዊነት የሚባለው ስርዓት በአለማችንም ምን ያህል እንዳገናኛት አንድ ሀገር የሚፈጠረው አደጋ ወይም ጥሩ ነገር ሁሉም ቦታ ላይ ሊደርስ እንደሚችል ያሳየን እና በተለይ ደግሞ የዘመናዊ የሆነው የትራንስፖርት የመገናኛ ቴክኖሎጂ መስፋፋት በሽታዎች እንዴት በፍጥነት በዓለም አቀፍ ደረጃ በአንድ ጊዜ በተለያየ ቦታ ላይ ሊሰራጭ የሚችሉ ነው ያሳየው። አንዱ እሱ ነው። ሁለተኛ ደግሞ ይህ ስርጭቱ የበሽታው ስርጭቱ ሁላችንን እኩል እያጠቃ አይደለም ብላ ተናግራ ነበር እና ደ እውነት ነው። እኔም አሁን ቅድም እየሞቱ ያሉ ሰዎች ምን አይነት ሰዎች ናቸው የሚሞቱት ብሎ የተጠና ጥናት ሳነብ ነበር እና እውነት እነኝህ የሚሞቱት ሰዎች በዚህ በቫይረሱ በተነሳ ነው ወይስ ሌላ ምክንያት አለ የሚል ጽሁፍ። ከሰማንያ ፐርሰንት በላይ የሚሆነው ሰው የሞተው ከዚህ ቫይረስ ጋር በተገናኘ ሆኖ ግን አስቀድሞ የህመም ችግር የነበረባቸው ሰዎች ነው ይላል። ለምሳሌ ክብደት፣ ኦቢሲቲ ከፍተኛ የሰውነት ክብደት፣ ከልክ ያለፈ ክብደት የነበረባቸው ሰዎች፣ የስኳር በሽታ የነበረባቸው ሰዎች፣ የኩላሊት በሽታ የነበረባቸው ሰዎች ለዚህ በሽታ ተጋላጭ ናቸው ይላል። እኔ አሁን ሁለት ሳምንት በኋላ ሶስተኛ ሳምንቱን ክፍል ይሰጥ የነበረው ትምህርት አሁን በኮምፒውተር እያስተማርን ነው በርቀት ማለት ነው እና በርቀት ሳስተን ማክሰኞ ነበር የጀመርኩት። የመጀመሪያ ክፍል ስገባ ተማሪዎችን ወደ ትምህርቱ ሳይሆን የገባሁት ምንድን ነው፣ ይሄ ነገር በእናንተ ላይ ያመጣው ነገር ምን አለ? ምን አይነት ተሞክሮ አያችሁ? እንዴት ነው ጤንነታችሁ? ቤተሰብ ስላቸው፣ የተወሰኑት ወላጆቻቸው ሐኪሞች ናቸው። ነርስ ሆነው የሚሰሩ ሰዎች አሉ፣ ዶክተር ሆነው የሚሰሩ ሰዎች አሉ። እና የሰው ሁሉ ከቤተሰቦቻቸው በበሽታ የተያያዙባቸው ሰዎች እንዳሉ ነገሩኝ። እኔ አንድ ጓደኛዬ አባትየው ታማዋል በዚህ በሽታ ታመው እንደነበረ ነገረኝ። አንድ ኢትዮጵያዊ ጋር ተደዋው የነበረ በዚህ በሽታ አንድ ኢትዮጵያዊ አርፈዋል ብሎ ነገረኝ። ኒውዮርክ ውስጥ ነው። እዚህ ደግሞ እኔ ከምኖርበት ቤት አጠገብ ያለ አንድ ሕንፃ ላይ እንዳለ ቤተሰቡ ተይዘዋል። በዚህ በሽታ ታመው ከቤት አይወጡም። እና በሽታ በእያንዳንዱ ቤት እያንኳኳ ነው ያለው። የሚገርመው በኑሮ ደህና የሆነውን ማህበረሰብ ሁሉ አልማረውም። እነሱን ሁሉ እያዳረሰ ያለ እየቀረበ የመጣ ብዙ ሰዎችን ህይወት ያናጋ በሽታ እየሆነ ነው የመጣ። መልካም። ዶክተር ሽመልስ አደይ፣ አንቺስ የምታውቂያቸው ለህመሙ የተጋለጡም ሆኖ ጉዳት የደረሰባቸው የምታውቂያቸው ሰዎች አሉ? በቅርበትም በርቀትም አንድ በጣም የምወደው እና በጣም የማከብረው ሐኪሜ በዚህ በሽታ እንደተያዘ ሰምቻለሁኝ። አጋጣሚ የታመመ ኮቪድ ናይንቲን የያዘው በሽተኛ ሲያክም በሽተኛው ሳል ሳለ እና በዛ ምክንያት በሽታ ሊይዘው ቻለ እና አይሲ ውስጥ ገብቶ በጣም በጣም የሚያሰጋ ደረጃ ላይ ደርሶ ነበረ፣ ግን አሁን ወጥቷል እና አሁን ደህና ነው ያለው፣ የተሻለ ሆኗል ያለው። ሀኪምሽ በምን አይነት የእድሜ ክልል ውስጥ ይሆን ያሉት? ወጣት ናቸው እድሜ ገፋ ያደረጉ የስልሳ ሶስት አመት መልካም ሌላ ሁል እያስታወሽኝ ነበር። ሌላ ደግሞ እንደዚሁ እኔ መስሪያ ቤት ውስጥ የሚሰራ ሰው በዚሁ በሽታ እንደሞተ ተነግሮናል። በጣም ከባድ ከባድ በሽታ ነው። እንግዲህ ቁጥር ብቻ አይደለም፣ በርቀት ብቻ የሚታይ አይደለም። ጠዋት ማታ አገረገዣችሁ ኒውዮርክ ክፍለ ግዛት አገረገዢ በቴሌቪዥን እየወጡ ስላለውን ፈተና ሆነ ስላሉት ችግሮች በስፋት ይናገራሉ። ሌላ ቀርቶ ያገረገዥው ወንድም የሲኤንኤን ጋዜጠኛ ወንድሙን ያቀረባቸው ብዙ ጊዜ ቃለምልሶች ሲያደርግ የነበረው ጋዜጠኛ ክሪስ ኮሞ ከታመሙት ውስጥ አንድ ሆኗል። በርካታ ታዋቂ ሰዎች ታመዋል። ህመሙን ቅድም ዶክተር ሽመልስ እንዳልከው ለማንም የማይመለስ መሆኑን ያሳያል። እስኪ በዚህ ሰዓት ቀደም ብዬ እንዳነሳሁት ይሄን ፕሮግራም ለሚከታተሉ አድማጮቻችን ምንድን ነው እንዲህ ትርምስ በበዛበት ውስጥ የተስፋ ጭላንጭል የፈነጠቀው ምናልባትም ከዚህ ከከፋ ሁኔታ ውስጥ ሊወጣ ይችልበታል ተብሎ ተስፋ የተጣለበት መድኃኒት የለውም፣ ክትባት የለውም፣ ገና ብዙ ሙከራዎች የተደረጉበት ያለ በሽታ ነው። ነገር ግን ሰዎች የሚያደርጉት ጥንቃቄ ላይ ነው እና ተስፋ የተደረገው እናንተም አሁን ከቤታችሁ ራሳችሁን ገድባችሁ ባላችሁበት በጤና ለመዝለቅ እና ከአደጋው ለመዳን የምታደርጉትን ጥረት ኢትዮጵያውያን አድማጮች እንዴት ይመልከቱት? እኛ እንዲህ አይነት ሁኔታ ውስጥ ነው ያለ ነው። እናንተም ይሄ የከፋ ሁኔታ ሳይመጣ ይሄን ብታደርጉ ይበጃል የምትሉት ካላችሁ አድማጮች የኒውዮርክን የኮሮና ቫይረስ ወረርሽኝ ይዞታ አስመልክቶ ከሁለቱ የኒውዮርክ ከተማ ነዋሪ ኢትዮጵያውያን ዶክተር ሽመልስ ቦንሳና አደይ ጸጋ ጋር የጀመርነው ወጋላ በቃም፣ ቀሪውን በሌላ ፕሮግራም እናቀርባለን። ሙሉን ቃለምልሳችን ታዲያ በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። ለአሁኑ እንግዶችን አመሰግናለሁ፣ ጊዜ ርስጥልኝ። ከተራራው ማዶ የዜማው ርዕስ ነው። ድምፃዊው የጃኖ ባንዱ ኃይሉ መርጊያ ነው። በግሩም ጨዋታው እናመሰግናለን። ወረርሽኙ አጣዳፊ ስርጭትና ጉዳት ቀደም ሲል በዜና ብቻ ይሰማ እንደነበረው ገና በርቀት ያለ ስጋት ከመሆን አልፎ ወደ እለት ተዕለት ፈተናነት ከተሸጋገረ ውሎ አድሯል። ስጋቱ በዝግታ የብዙዎችን ቀዬ ዘልቆ ከገባም ሰነባበተ። የህመም ምልክት ሳያሳዩና ለቫይረሱ መጋለጣቸውን እንኳን ሳያውቁ ህመሙን ወደ ሌሎች የሚያስተላልፉ አንዳንዶች የመኖራቸውን ያህል በጠና የሚታመሙና ለከፋ አደጋ ጭምር የሚዳረጉትም ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነቱ ላይ የሚፈጠረው ምንድነው? ቫይረሱ ወደ ሰውነት ከገባ በኋላ የሚያስከትላቸው ችግሮች ለምን ከአንድ ሰው ወደ ሌላው ተለያየ? የሚሉትንና ሌሎች መሰረታዊ ጥያቄዎችን ይዘን ለህመሙ ተፈጥሮ በቅጡ ለመረዳት ከሳምባ ህመሞችና ከጽኑ ህሙማን ሕክምና አዋቂው ዶክተር አሰፋ ጀጃው ጋር በያዝነው ቃለ ምልልስ ለምሽቱም ተከታዩን እናሰማችሁ Thank የህሙማን ተጨባጭ ስጋት ቀረብ አድርገን ለማየት የሚችል ጥያቄ ላስከት። በዚህም ሀገር እድሜያቸው የገፉ በጠና የጤና መታወክ ላይ ያሉ ሰዎች ተደጋግሞ እንደሚነገረው የህመም ጠፋ አደጋ እንዳያደርስባቸው የመጋለጥ ግድል እንዳይፈጠር ጥረት የሚደረገውን ያህል በአጋጣሚ የሚጋለጡበት ሁኔታ ቢፈጠር የሚለውን ማየት ይጠይቃልና፣ ከቤታቸው ባይወጡ በሌላ የቤተሰብ አባል አማካኝነት ለበሽታው ቢጋለጡ የሚመጣውን ነገር ለመመልከት እንዲቻል ምንድን ነው የሚገጥማቸው? እነኚህ ሰዎች ለምን እነሱ በተለየ ሁኔታ ቅድም ሳምባ ላይ የሚፈጥረውን ጫና ተለያዩ የሰውነት የውስጥ አካላት ሲጎዱ የከፋው ሁኔታ ሊከተል የሚችል መሆኑን አስረድተውናል። ሌሎች ህመሞችም ያሏቸው ከሆነ በእድሜ የገፉ ከሆነ ምንድን ነው ማድረግ ያለባቸው? ምንስ ነው ሊፈጠር ይችላል ተብሎ የሚፈራው ነገር? እንግዲህ እስካሁን የታዩት ሌሎች ተዛማጅ የጤና ችግሮች ሲኖሩ የእድሜ ከፍ ማለት፣ ሁለተኛ የስኳር በሽታ፣ የደም ግፊት፣ የልብ በሽታ፣ የሳምባ መተንፈስ ደግሞ ሲኦፒዲ የምንለው የዚ አይነት በሽታዎች ሲጋራ የማጨስ ከዚህ በፊት እነዚህ እነዚህ ነገሮች ካሉ ቫይረሱ ሲገባ እንደ ሌላው ሰው በጣም ቀለል ብሎ ሊያልፍ የሚችለው ነገር እነሱ ላይ ይበረታል። ለምን? ብዙ ሪዘርቭም የለም። የኢሚኒቲያችንም ያን ለመከላከል እንደሌላ እንደ የጠነኛው ሰው አይነት አይደለም። ያም ቢሆን ግን አሁንም ያም ቢሆን ግን መታየት ያለበት በጣም ከብዙ ሰው ውስጥ የተወሰነው ነው ወደ አይሲዩ ደረጃ የሚደርሰው። ለምሳሌ የስሜት ካሳዩ ሰዎች ውስጥ ሰማንያ አንድ በመቶ ቀላል የምንለው ነው። ከዛ ውስጥ አስራ አራት በመቶ ጠንከር ያለ ለመተኛት ሊያስፈልጋቸው የሚችል ኦክሲጅን ግን ኦክሲጅን በመስጠት በጊዜው ሌሎችንም ደግሞ ተደራራቢ ነገሮችን በማከም መለስ ብለው ጤናቸው እንደገና የሚመለስበት ሁኔታ ነው የሚፈጠረው። ከዛ ያነሰው ነው እንግዲህ ወደ አይሲዩ ክሪቲካል ወደሚባለውና ወደ ህይወት ማለፍ የሚሄደው። ስለዚህ እነዚህ በሽታዎች ያሏቸው ሰዎች አንደኛ አሁን እኔ በመክረው ለሁሉም እድሜያቸው ጠና ላሉ ሰዎች መቀላቀል የለባቸውም ከሌላ ሰው ጋር። ይሄ ነገር እስኪ ከውጭም ቢሆን ለምሳሌ አሁን እኔ እናቴ ማያቴም እዚህ ሀገር ነው የሚኖሩት። እነሱ አፓርትመንት ሄጅ አላውቅም። እርሱ ማሄዱም ራሱ እንኳ አሌት ውጭ ነው ምናደርስ ሰው ልጆቼም ወደ ሳሄዱ ሁለተኛ ከውጭ ወጣቶችና ልጆች ኢንፌክሽን ይዘን ወደ እነሱ እንመጣለን። ስለዚህ ከዛ ሁሉ ግንኙነት መቋረጥ አለበት። ቤታቸው ውስጥ መሆን አለባቸው። ይህ ነገር እስኪያልፍ የሚያልፍ ነገር ነው። ከትንሽ ወራት በኋላ ሁሉን ነገር ወደ ህይወታቸው ወደ ኖርማል ይመጣል። የወረርሽኝ ጸባይ ነው ግን እስኪያልፍ ድረስ የሚወስዱት ጥንቃቄ ከሁሉ በጣም የበለጠ መሆን አለበት እና ባለመገናኘት የምንላቸውን ደግሞ ነገሮች በጣም ስትሪክት አይሶሌሽን፣ ሌላ ደግሞ የሚሰጠውን ሬኮሜንዴሽን እንደ ሌላው ፓብሊክ ደግሞ የሚሰጠውን ሁሉ ማድረግ አለባቸው። ለምን ሪዘርቭ የላቸው ከዚህ በፊት የተጎዳ አካል ነው። ሌላ ሁለት ሶስት ቢሆን ይሄ ኮሮና ቫይረስም ባይሆን ኢንፍሉዌንዛም ቢሆን እንደዚህ አይነት ሰዎችም በቅመ ያጠቃኝ አሁን አሁን በምናየው ሁኔታ እንግዲህ በፊት ምንድን ነው የቻይናም፣ የኮሪያም፣ የጣሊያንም በአብዛኛው ሪስክ ግሩፕ ምንለዋለ የአሜሪካው ግን ትንሽ ደግሞ ለየት የሚያደርገው ወጣት መሆንም በጥሩ ሁኔታ ላይ መሆንም ቀለል ያለ በሽታ ጋራንቲ አይደለም፣ ጉዳት ያለው እያየን ነው። ይሄ እንግዲህ የወረርሽኝም ጸባይ ነው። ወረርሽኝ እና በሽታዎች ከቦታ ቦታ የሚያሳዩት ጸባይ ይቀያየራል። ለምን የሰው ልጅ ከቦታ ቦታ ያለው የተለያየ ነው። የእድሜ ስብጥሩ የተለያየ ነው። ያሉት ሌሎች የበሽታ አይነቶች አብረው ያሉት የተለያዩ ናቸው። እና ለዚህ ነው ሁሉም ሰው ነው ጥንቃቄ ማድረግ አለበት። ነገር ግን እንደተባለው እድሜያቸው ጠና ያለና ሌላ ተዳራዊ በሽታ ያላቸው ደግሞ በጣም በተለየ ሁኔታ ራሳቸው መለየት አለባቸው። ዶክተር አሰፋ፣ ምናልባትም ይሄ ኢትዮጵያ ላሉ አድማጮቻችንም ተጨባጭ የሆነ ጥያቄ ከእለት ተእለት ኑሯቸው ጋር የሚገናኝ እንድናነሳ ይጋብዛል። እንደሚያውቁት የኢትዮጵያውያን ሕይወት በአመዛኙ ከዚህ ሀገር ሕይወት በንጽጽር ሲታይ ማህበራዊ ትስስሩ የጠበቀ በቤተሰብ ውስጥ ተቀራርቦ የሚኖር ማዕድ አብሮ የሚቆርስ ቅርብ ሁኔታ ውስጥ የሚኖር ነውና ያኗኗር ዘይቤው ራሱ ለዚህ በሚስማማ አይመስልም። የዚህ በሽታ ጠባይ መነጠልን፣ ለብቻ መሆንን ለትልቁ መከላከያ የወሰደ ዘዴ ነውና ወይም ያን በሽታ መስመሩን ሰንሰለቱን ለማቋረጥ ወይም ለመበጠስ መነጠል ጊዜው እስኪያልፍ ድረስ ለብቻ መኖርን ለቫይረሱ ከተጋለጠ ሰው ጋር አለመገናኘትና አጥብቆ የሚመከርበት በተግባር ከባድ ይመስላል። ምን ይታየታል? ልክ ነው። ለእኛ ህብረተሰብ እንደተባለው ለእኛ ነው ከባድ ነው። ይሄ ነገር ግን አሁን ኢትዮጵያ እንደማየውና እንደምሰማው በመስትም በጤና ባለሙያዎችን በኩል እየተደረገ ያለው መጡትም ሰዎች ቫይረስ ወደ ህዝቡ እንዳያስገቡ እያደረጉ ያሉት ነገር በጣም ደስ የሚል ነገር ነው። በእርግጥ ገና ብዙ መደረግ አለበት። እነዚህ ነገር ዜሮ ቶለራንስ ነው ሊኖረን የሚገባ አንድ ኬዝ ቢሆን አልፎ እንዳይመጣብን ማለት ነው። ለምን አንዷ ነች ተራብታ ሌላ ቦታ የምትደርሰው ሌላው ግን ጊዜያዊ ነው። ይሄ አሁን ያን የኖረውን አኗኗራችንን ለጊዜው መቀየራችን ግዴታ ነው። ስና ለተወሰነ ጊዜ የምናረገው ለሁለት ወር፣ ለሶስት ወር ከፍተኛ ጥንቃቄዎችን ማድረጋችን ይከፍለናል ወደፊት። ስለዚህ የግድ ማህበራዊ ኑሯችን መቀየር አለበት። በድንገተኛ ሁኔታ ወረርሽኝ ሲመጣ ደግሞ እንደሱ ነው። ከዚህ በፊትም የዳር በሽታ የሚባለውም ለምሳሌ ኢትዮጵያ ታሪክ ላይ ብናይ ሰው ሰውን የማይቀብርበት ሁኔታ ነው የነበረው። ወደዛ ደረጃ እንዳንደርስ አሁኑ ኑ ነው። ባህላችንንም ሁሉም ነገር መስመር ያለብን እና ይሄ ግዴታ ነው፣ ግን መደረግ ያለበት ነው። እንግዲህ የተነጋገርን ያለ ነው። ኢትዮጵያ ውስጥ ይህን ውይይት በምናደርግበት ምሽት አስራ ሁለት ሰዎች ብቻ ለቫይረሱ መጋለጣቸው በምርመራ ተረጋግጠዋል። ይሄ ማለት ግን ቅድም፣ በዩናይትድ ስቴትስ እንዳነሱት የበለጠ ምርመራ በተደረገ ቁጥር ያልታወቁ፣ ነገር ግን ያሉ ምልክት ያላሳዩ ሰዎች እንዲህ እንደ ዩናይትድ ስቴትስ ባለ የተደራጀ ሰፊ የጤና መዋቅር ባለበት እንኳን አሳሳችነት አለውና፣ ኢትዮጵያ በብዛት ምርመራ ባልተደረገበት አገር ቁጥሩ ከዚህ ሊበልጥ እንደሚችልም ሊያሳስበን ይገባልና እስኪ ቁጥሩ ትንሽ ነው ብለን ምተን ነገር ግን ከመስፋፋቱ በፊት አንድ የተላላፊ በሽታዎች ባለሙያ ያለን እድል አንድ ብቻ ነው ሲሉ ነበር፣ በውይይታችን ብዙ እድል እንደሌለው ሰው ህመሙ ከገባም በኋላ ሕክምናውም ሊደረግ የሚችለው አቅማችን ውሱን እንደመሆኑ ምንድን ነው የሚታየዎት? ይህ ሀዝ ምናልባትም ከፍ ያለ ቢሆን በተለይ በዚህ ደረጃ እያለ ሊደረግ የሚችለው በእርግጥ በተጨባጭ በጣሊያን በዚህ በዩናይት ስቴትስ እንደታየው ከዘገየ በኋላ ሊደረግ የሚችለው ነገር ውስንነት አንጻር አድማጮቻችን፣ በእርግጥ ጠበቅ አድርገን ማስረት የሚቻል ነገር ካለ ክሊኒካል ኬዝ የምንለው የታመመ ወደ ሆስፒታል ሄዶ ካትጋኑ ታይቶ ወይም ተንፈሳቅቶ ቴስቱ ተደርጎ ፖዘቲቭ የሆነ ኬዝ የምንለው ክሊኒካል ኬዝ አላየንም። አንድ የአንድ እናት ሰምቻ አለሁ። እሳቸውም ከውጪ ሆን ነው የመጡት የሚል ነገር ነው የሰማሁት። ብዙ እርግጠኛ አይደለሁም። ግን የእሱ አይነት ነገር ማየት ከጀመር እንግዲህ ያኔ ነው ወደ ህብረተሰቡ ገብቷል፣ አሁን ብዙ ኬሶች መምጣት የሚጀምሩበት ሁኔታ ላይ ደርሰናል ማለት እንግዲህ እንችላለን። እንደሱም ከሆነ ግን ወዲያው ከደረስንበት፣ ከወዲሁ እንዴት አድርገን ነው ኬሶች ቢመጡ አንድ ማድረግ የሚገባን ብለን ከወዲሁ ፕላን ካረግ ነው እዛ ግራውንድ ላይ ያሉት ሀገራችን ባለሙያዎች እያሰቡበት ይመስለኛል። አንደኛ ለምሳሌ እዚህ ያደረግነው እዚህ አሁን እኛ ፕራክቲስ ውስጥ ሰዎች ስሜት ሲኖራቸው ይደውላሉ። ወይም እዚ ክሩዝ ላይ ነበርኩ ጓደኛ ጋራ ትበልቼ የነበር እሱ አሁን ፖዚቲቭ ሆኗል፣ ምን ይሻላል ይላሉ። ይደውላሉ፣ በስልክ እናነጋግራለን። ስሜት ከሌላቸው ምንም ነገር ከሌላቸው ችግር ካለ ደውሉልን እናመለው ከቤት ግን እንዳይወጡ አይሶሌት እናደርጋለን ኮንታክት ስለነበራቸው እስኪታወቅ ድረስ። በእኛ ሀገር ደረጃም ብዙ ብዙ ቀላል ስለሚሆን ሰው ስሜት እንኳን ቢኖረው ግር ብሎ ወደ ጤና ተቋሞች እንዳይሄድ ነው። እሱ ሌላ ችግር። ምክንያቱም ብዙ በጤና ተቋማት ውስጥ ብዙ ሰው ከመጣና በእኛ ሀገር አይነት ደግሞ አንድ ሰዎች አሁን አይመጣም፣ ሶስት ሰው አራት ሰው ሰው ነው ጎረቤትም ሊመጣ ይችላል። የታመመ ሰው ካለ መገናኘት ይኖራል። እዛ ላይ ስርጭት ከፍ ሊል ይችላል። ስለዚህ መጀመሪያ የቴሌፎን ኮሚኒኬሽን ቢዘረጋ ጥሩ ነው ብዬ አስባለሁ። ሀትላይን የምንላቸው አይደል፣ እዛ ላይ ደግሞ ትሬንድ የሆኑ ሰዎች ስክሪን የሚያደርጉ የሚያነጋግሩ ና ምንድን ነው ችግሩ ብለው ቤት መቆየት ያለበትን ቤት መቆየት፣ ቴስት መደረግ ያለበትን ቴስት መደረግ። ቴስት ተደርጎ እንኳን ፖዘቲቭ ቢሆን ስሜቱ ቀላል ከሆነ በቤት ነው አሁንም ማኔጅ የሚደረገው አይሶሌት አድርገው ክሊኒካል ኬዝ ቢኖር ማይልድ ቢሆን ከፍ እያለ ቢመጣ እንኳን ሀገራችን አሁን የለየት ያለ የጤና ይህን ሕክምና መስጫ ቦታ ማዘጋጀት ያስፈልጋል። ለምን የኢትዮጵያ ሆስፒታሎች እንደሚታወቀው አልጋቸው የሞላ ነው፣ አሁን በሌላ ህመሞች ይሄ በሽታ ሲመጣ ሌላ ህመሞች ቆመዋል ማለት አይደለም። ስለዚህ ብቻውን ሊያስተናግድ የሚችል ድንገተኛ የሆኑ ፋሲሊቲዎች መፍጠር ሊኖርባቸው ይችላል። እሱን ካደረግን አሁንም ቢሆን የእነዛን ኮንታክቶች ደግሞ ጦሎ ትራክ ካደረግን እና ህብረተሰቡ ደግሞ የሚሰጠውን በጣም በጣም ሁሊ በጣም ይሄ የአንድ ሰው መጠንቀቅ አገር ማዳን መሆኑን ወስዶ እያንዳንዱን ሜዠሮች ከወሰደ አሁንም መቆጣጠር እንችላለን። እንደዛ ብዬ ነው የማስበው። አድማጮቹ ውይይቱ አልተቋጨም። ተከታዩ በሌላ ፕሮግራም ይቀርበዋል። በተከታታይ የቀረቡትን ሙሉ ቃለ ምልልሶች ግን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጂጃውን ለጊዜያቸው አመሰግናለሁ። ጊዜር ይስጥልኝ። አሁን በአጭር ጊዜ ውስጥ ዓለማችንን ከአንዱ ጫፍ ሌላው ጫፍ ያዳረሰውና አኗኗራችንን ከመሰረቱ ያናጋው ወረርሽኝ በሰው ልጆች ሕልውና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድረው የሚችለውን ተጽዕኖ እንመረምር ዘንድ ስለመጋበዙ የምናወጋበት ቅንብር ደግሞ ሌላው ነው። ግራ ማጋባቱና ጭንቀት መፍጠሩ ብዙ ፈተናዎች መደቀኑና

በታሪክ በሌሎች አያሌ ጦርነቶች እንደ ሌሎች ወረርሽኞችም ሁሉ እንደተጀመረ እንዳያልቅ ግን እናውቃለን። እናም ተስፋ ለማድረግ በቂ ምክንያት፣ በቂ መሰረት አለ። ልዩነቱ ታዲያ የጉዳቱን ጥናትና የውድመቱን መጠን ለመቀነስ በዛሬና በዚያ በማብቂያው ቀን መሀል እንደ ሰው የድርሻችንን ማድረግ እንችላለን ከሚለው ላይ ነው። በዚህም መንፈስ ከውድመቱ ባሻገር ከፊታችን የተደቀነው ፈተና ስለ ህይወት ያለንን አስተሳሰብ ወይም ግንዛቤን ግን ከዚህ የፈተና ጊዜ በምንወጣበት ወቅት ምንም ይሁን ምን ቀድሞ ካገኘን ቦታ ያለመተው ነው። ከመቼውም በተሻለ ታዲያ መልሰን ወደ ራሳችን እንድናይ የምናምን የምንኖርላቸውን፣ በህይወት ቦታ የምንሰጣቸውን ጉዳዮች በአጠቃላይም ስለ ህይወት ያለንን ትርጓሜ እንድንመረምር እድል ይሰጠናል ነውወጉ በዚህ ዙሪያ ለምንይዘው ይልቁንም እናንተ አድማጮቻችን በንቃት እንዲያሳትፍ ለሚጀመር አዲስ ውይይት ጊዜያችን ከፈቀደ ወደ ኋላ ላይ እንመለሳለን። ዛሬ አንድ ብለን እንጀምረው። አሁን ግን የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን የንጉሥ ያግሊሉ መስኮት የሚከፈትበት ነው ሰዓቱ። የህዳር በሽታ ንጉሴ አክሊሉ በአዲስ አበባ መስኮቱ ለምሽቱ ያሰናዳው የሳምንት ወግ መቶ ዓመታት ወደኋላ ወደዚያ ሩቅ ዘመን በሀሳብ የሚወስደን ነው። ዛሬ መቶ አንድ አመት የአንድ መቶ ሰላሳ ሶስት አመት የዕድሜ ባለጸጋ የሆነችው አዲስ አበባ እና ነዋሪዎቿ በጠና ታመው ነበር። ከቤት መውጣት አይቻልም። የህዳር በሽታ ያን ጊዜ የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው ታው በየቤቱ እየገባ መጣል ጀመረ። አዲስ አበባ ተጨነቀች፣ ተወጠረች። በሽታው እንደ ሳልና እንደ ጉንፋን ይጀምርና በበሽተኛው ላይ ትኩሳት ያወርድበታል። ነስሩ፣ ተቅማጡ፣ አእምሮ ማሳቱ፣ እረ ስንቱ! በአንዳንድ ስፍራ ቤተሰብ በሙሉ ይታመም ስለነበረ አስታማሚ በማጣት በረሃብና በውሃ ጥም ብዙ ሰው አለ። የሚሸከም ጠፋ። አንዳንዱም በየቤቱ ተቀበረ። የሚቆፈረው መቃብር አንዳንድ ቦታ ላይ ጥልቀት ስላልነበረው የብዙ ሰዎችን አስከሬን አውሬ ተተናኮለው ባል የሚስቱን አስከሬን ወስዶ ቀበረ፣ እናትም የልጆቿን። የዛሬ መቶ አንድ ዓመት በሺህ ዘጠኝ መቶ አስራ አንድ ዓመተ ምህረት ህዳር ወር ነው ይህ የሆነው ኢየሱስ ¡Gracias! የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረን ይቅርበለን እንደማለት ነው። እንዲህ አይነት መቅሰፍት ቁጣና ማአት በሀገር ላይ ሲደርስ ድርቅና ረሃብ ሲከሰት ዝናብ እምቢ ሲል ሀገር የሚወርድ አንዴ ወንበዴ ሲነሳ የአዲስ አበባ ሕዝብ በችግሩ ምክንያት ቤተ ክርስቲያን መድረስ ሳይችል ሲቀር በየቤቱ በየጎረቤቱ ደጃፍ ላይ በህብረት ቆሞ ስማን አምላክነ ወመድኃኒነ እያለ ተማጥኖውን ደይ ጥናቱን ልመናውን፣ አቤቱታውን፣ ጸሎቱን ሰማዩን በአንቃዶ ወደ ላይ እየተመለከተ ለፈጣሪው ያቀርብ ነበር። እንደ ቸርነትህ አቤቱ ማረን አቤ ታስጠን ከሀ ታሪክ ሆኖ ሲመነከር አለበትና፣ ያንን ለማስታወስ ነው ይህን ዛሬ ያቀረብኩት። ተመሳሳይ ፕሮግራም እመለስ ይሆናል። እግዜር ይስጥልኝ። ንጉሴን ለቅንብሮ አመሰግናለሁ። ለተጨማሪ ወቅት ሰዓታችን የበቃ ይመስልም። አድማጮች ባይሆን እርስ በርስ ትወያዩ ዘንድ ሀሳቡን መልሼ ላስታውስና በሚቀጥለው ፕሮግራማችን ቀጠሮን ውሰድ። በአጭር ጊዜ ውስጥ አለማችንን ከአንዱ ጫፍ ወደ ሌላ ጫፍ ያዳረሰውና ና አናኗሯችንንም ከመሰረቱ ያናጋው ወረርሽኝ በሰው ልጆች ሕልውና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድር የሚችለውን ተጽዕኖ እንመረምር ዘንድ ስለመጋበዙ ከውድመቱ ባሻገር ከፊታችን የተደቀነው ይህ ፈተና ስለ ህይወት ያለንን አስተሳሰብ ግንዛቤና እይታ ከመሰረቱ ይቀይረው ይሆናል የሚለውን ሀሳብ መሰረት ላደረገ ደርዝ ላለ ወግ የመረጥነው ጭብጥ ነው። በቀጣዩ ፕሮግራማችን እንመለስበታለን። እስከዚያው ግን አድማጮች፣ ቀደም ብዬ እንዳልኩት እያላችሁበት የተነጋገራችሁባቸውንና የተሰማችሁንም ታደርሱን ዘንድ በመጋበዝ ነው ወደ ፕሮግራማችን ማብቂያ የምወስዳችሁ። መልእክቶቻችሁን ስትልኩ ታዲያ ለራዲዮ መጽሔት ማለት አትዘንጉ። በቀላሉ ለመለየትም ይረዳናል። ለምሽቱ ባቀረብናቸውም ሆነ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። በዚህ በምትሰሙት ዜማ አሰናበታለሁ። Z-Radio Dimitra América.